America Dims Radio Tabiano. America Dims Radio, Pasrazeting, High Hulatin, Himes Metro Banduch, K. Washington DC Mass Lalaphone Program, Ahun Jemera. After the Department's careful review of the law and the facts, I've determined that. ሚኒስቴር መስሪያ ቤቱ ሕጎንና ያሉትን እውነታዎች በጥንቃቄ ከገመገመ በኋላ የኢትዮጵያ መከላከያ ሰራዊት የኤርትራ መከላከያ ሰራዊት ህዝባዊ ወያነ ሀርነት ትግራይ ወይም ህወሀት ኃይሎችና የአማራ ኃይሎች በሰሜን ኢትዮጵያ በተካሄደው ጦርነት የጦር ወንጀል መፈጸማቸውን ተረጋግጠዋል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። የሚኒስትር መስሪያ ቤታቸው በየአመቱ የሚያወጣውን የ 2022 ዓ ም የዓለም ሀገሮች የሰብአዊ መብቶች አያያዝ ሪፖርት ትላንት ይፋ በተደረገበት ወቅት ከተናገሩት የተወሰደ ነው። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። በጉጂ የተከሰተው ድርቅ አሁንም ትኩረት ይሻል ሲል የተባበሩት መንግስታት ድርጅት አስታወቀ። አስከፊው ድርቅ በሶማሊያ ሚሊዮኖችን አፈናቀለ። በዜና መጽሔት ክፍለ ጊዜ ከምንመለከታቸው ርዕሶች ናቸው። እንግዲህ ወልዴ ለሰዓቱ የዓለም ዜና ተሰይሟል። ማክሰኞ መጋቢት 12 2015 ዓ ም ጤና ስትልኝ እንደምናመሻችው ክብራትና ክቡራን አድማጅ ተመልካቾቻችን አቀናባሪያችን ኤልያስ አስማረ ኮርኒሊየስ ደግሞ ለስርጭት ምንድዝ እናወት ተሰይሟል። እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት፣ ጤና ይስጥልኝ። ክቡራትና ክቡራን እንደምናመሻችሁ፣ ከምሽቱ ዜና ጋር እንግደወል ነኝ። በቂ ምግብ አይቀርብልንም በሚል በመቶ የሚቆጠሩና በትግራይ የሚገኙ የጦር ጉዳተኞች ዛሬ በመቀሌ ከተማ ሰላማዊ ሰልፍ አድርገዋል። ምራባቸውን የገለጹትና በጀግንነት ተሰልፈን አካላችን ጎድሎ የምን በለዋተናል ያሉት የጦር ጉዳተኞች ሰልፍ ለመውጣት መገደዳቸው አሳዝኖኛል ብለዋል የህወሓት ቃል አቀባይ የሆኑት አቶ ጌታቸው ረዳ ለዚህም ይቅርታ ጠይቃለሁ ብለዋል። ሙሉጌታ ጽሃ አጭር ዘገባ ደርሶናል። በጦርነቱ ወቅት ጉዳት የደረሰባቸው ተዋጊዎች ሰልፉን ያካሄዱት ከመቀለ ከተማ ምስራቃዊ አቅጣጫ ኩሃ መለስ ካምፓስ ከተባለ ስፍራ ተነስተው የክልሉ አስተዳደር ጽሕፈት ቤት እስከሚገኝበት ከ15 ኪሎ ሜትሮች በላይ የሚሆን መንገድ በእግራቸው በመጓዝ ነው። ጉዳተኞቹ በክራንች በመረዳት እና ሌሎች የአካል ጉዳተኞች አጋዥ መሳሪያዎች ተጠቅመው ነው ሰልፉ ያካሄዱት። ሰልፈኞቹ ከክልሉ ርዕሰ መስተዳደር ጽሕፈት ቤት ደጃፍ ተገኝተው ከህወሀት ቃል አቀባይ አቶ ጌታቸው ውረዳ ጋር ተወያይቷል። ውይይቱ በድምፅም ሆነ በቪዲዮ ለመቅረጽ አልተፈቀደም። ሰልፈኞቹ አደባባይ ወጥተው ድምጻቸው ያሰሙበት ምክንያት በውይይቱ ወቅት በተወካዮቻቸው አማካኝነት አሰምተዋል። በመቶዎች የሚቆጠሩት ሰልፈኞች ሰልፉ ለመበተን አስለቃስ ጭስ ተተኩሶብናል ብለዋል። ዳቦ በመጠየቃችን ከአስር በላይ አስለቃስ ጭስ ሊተኮስብን አይገባም። ይህ የፈጸሙ የፖሊስ አመራሮች በሕግ ይጠየቁልን ሲሉ ቅሬታቸው ለአቶ ጌታቸው አሰምተዋል። ሰላም ለማምጣት የተዋጋን ዳቦ ማጣት የለብንም። ለእኛ የተመደበ ምግብ በአመራሮች እየተወሰደ ነው ሲሉም ከሰዋል። አደባባይ የወጣ ነው፣ በአንድ ቀን ክስተት የተነሳ አይደለም። ለወራት ስንጠይቅ ቆይተናል። መልስ ባለማግኘታችን ነው አሁን ወደ ሰልፍ ለመውጣት የተገደድነው ብለዋል። ጥያቄያችን በአፋጣኝ ይመለስልን፣ ላለፉት ሁለት ቀናት ምግብ አልቀመስንም ሲሉ ስላሉበት ሁኔታም አስረድተዋል። አቶ ጌታቸው በበኩላቸው ለሰልፈኞቹ ሲናገሩ፣ በጀግንነት አካላቸው የጎደለ ምግብ አጥተናል ብለው ሰልፍ መውጣታቸው አሳዝነውኛል ስለዚህም ይቅርታ ጠይቃለሁ ብለዋል ከነገ ጀምሮ ጥያቄዎቻችሁ እንፈታለን ያሉት አቶ ጌታቸው ይህ እንዲሆን ያደረጉ ወገኖች አጣርተን ተጠያቂ እናደርጋለን ብለዋል አክለውም ሰልፉን ለመበተን ያለ አግባብ ኃይል የተጠቀሙ የፖሊስ አባላት ካሉም ተጣርቶ ተጠያቂ እንደሚደረጉ ተናግረዋል። ጥያቄው ከሰልፍ ይልቅ በሌላ ሕጋዊ መንገድ ቀርቦ ቢሆን ይመረጥ ነበር ያሉት አቶ ጌታቸው፣ ሆኖም ስሜታችሁ እንረዳለን፣ ለአሁኑ ምግብና ውሃ ወደምታገኙበት ስፍራ እንድትሄዱ ተሽከርካሪዎች እየተዘጋጁ ናቸው ሲሉ ከሰልፈኞቹ ጋር ያደረጉት ውይይት ቋጭተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። በሰሜን ኢትዮጵያ በተካሄደው አስከፊ ጦርነት ሁሉም ወገኖች የጦር ወንጀሎች መፈጸማቸውን የዩናይትድ ስቴትስ መንግስት ማረጋገጡን አስታውቋል። የዓለም አገሮችን የሰብአዊ መብት አያያዝ አስመልክቶ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በየዓመቱ የሚያወጣውና እንደ አውሮፓውያን አቆጣጠር የ2022 ዓ ም ሪፖርት ሚኒስትሩ አንቶኒ ብሊንከን ባቀረቡበት ወቅት ህጉንና ያሉትን እውነታዎች በጥንቃቄ ከገመገምን በኋላ ጦርነት ውስጥ የተሳተፉት የኢትዮጵያ መከላከያ ሰራዊት የኤርትራ መከላከያ ሰራዊት፣ ህዝባዊ ወያኔ ሀርነት ትግራይ ህወት ኃይሎችና የአማራ ኃይሎች በሰሜን ኢትዮጵያ በተካሄደው ጦርነት የጦር ወንጀል መፈጸማቸውን አረጋግጠናል ብለዋል። ብሊንከን በዚህ ንግግራቸው በሰብአዊነት ላይ ወንጀል በመፈጸም ከህወት በስተቀር ሶስቱን ተጠያቂ ሲያደርጉ፣ በዘር ማጽዳት ተግባር ደግሞ የአማራ ልዩ ኃይልን ተጠያቂ አድርገዋል። በሌላ በኩል በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት ለተፈጸመው የመብት ጥሰት በተለየና ኢፍትሃዊ በሆነ ሁኔታ የኢትዮጵያን መንግሥት ተጠያቂ አድርጋለች ስትል ኢትዮጵያ አሜሪካን ወቅሳለች። አሜሪካ ኢትዮጵያን በተለይ ተጠያቂ ማድረጓ ወገናዊነት የታየበትና ከአሜሪካ መንግሥት በኩል የወጣው ውንጀላም ተንኳሽ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አመልክቷል። መግለጫው አያይዞም በተለይም እንደ አስገድዶ መድፈር እና የፆታ ጥቃት የመሰሉ የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ በርካታ ማስረጃዎች እያሉ በአሜሪካ በኩል የወጣው ሪፖርት አንድን ወገን ከጥፋተኝነት ነፃ ለማድረግ ሞክረዋል ብሏል። አድማጮች፣ የዚህ ዘገባ ዝርዝር በአብይ ርዕስ ይቀርባል። አድማጮቹ፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በጥቁር ባህር በኩል ከዩክሬን እህል የሚወጣበት ስምምነት የማይታደስ ከሆነ ሩሲያ ለአፍሪካ በነጻ እህል ታቀርባለች ሲሉ ፕሬዚደንት ቭላዲሚር ፑቲን ትናንት አስታውቀዋል። እህል በጥቁር ባህር ወደቦች በኩል ከዩክሬን እንዲወጣ ያስቻለውና ከሞስኮ ጋር የተደረሰው ስምምነት የጊዜ ገደብ ሊያበቃ ሲል እንደገና መታደሱን ባለሥልጣናት ማረጋገጣቸውን የአሶሴትድ ፕሬስ ዘገባ አመልክቷል። በዓለም አቀፍ የሩሲያ እና አፍሪካ የፓርላማ ስብሰባ ላይ ንግግር ያደረጉት ፑቲን ስምምነቱ የተራዘመው ለስልሳ ቀናት ብቻ ነው ብለዋል። ሁሉም ወገኖች በስምምነቱ ውስጥ ለተካተቱት የሩሲ ስምምነቱን እንደማያድሱ የተናገሩት ፑቲን ሩሲያ ወደ አፍሪካ የሚላከውን እህል በተመለከተ አስፈላጊውን መጠን በነፃ እንደሚያቀርቡ አስታውቀዋል። ዩክሬንና ሩሲያ በዓለም የስንዴ የገብስና የሱፍ እንዲሁም ሌሎች የምግብ ሸቀጦች ከፍተኛ አቅራቢዎች ሲሆኑ ታዳጊ ሀገሮች በእነርሱ በሚላከው ላይ ጥገኞች ናቸው። ባለፈው ሐምሌ በቱርክና በተመድ አደራዳሪነት ከሩሲያና ዩክሬን ጋር ለ120 ቀናት የተደረሰው ስምምነት የዓለም የዳቦ ቅርጫት ከሆነችው ዩክሬን በጥቁር ባህር በኩል እህልና ማዳበሪያ እንዲወጣ አስችሏል። የመጀመሪያው ስምምነት ባለፈው ዳር ለ120 ቀናት ታድሰው የነበረ ሲሆን ባለፈው ሳምንት ሲታደስ ለሁለተኛ ጊዜ መሆኑ ነው። ይህ በእንዲህ እንዳለ እህል ከዩክሬን በተሰኘው የፕሬዚደንት ቮሎዲሚር ዘሌንስኪ ሰብአዊ መርሃ ግብር መሠረት ኬንያ በ10,000 ሜትሪክ ቶን የሚቆጠር ስንዴ ተረክባለች። ይህም በሚሊዮን የሚቆጠሩ ዜጎቿን ሕይወት አደጋ ላይ የጣለውን ድርቅ ለመቋቋም የሚውል ነው ተብሏል። ሰብአዊ ፕሮግራሙ ካለፈው ዳር ጀምሮ ከ140 ሺህ ቶን በላይ ስንዴ ችግር ላይ ወደ ወደቁ የአፍሪካ ሀገራት ልኳል። ኢትዮጵያ ስንዴው ከደረሳቸው ሀገሮች አንዷ ነች። ፕሮግራሙ በበርካታ የአውሮፓ ሀገራት በገንዘብ ሲደገፍ የዓለም የምግብ ፕሮግራምም ምግቡን በማድረስ ረገድ ተባብሯል። የኬንያው ምክትል ፕሬዚዳንት ሪጋቲ ጋቻጎዋ እህሉን ከተረከቡ በኋላ እንደተናገሩት እርዳታው ረሃብ ልተጋረጠባቸው 5.4 ሚሊዮን ኬንያውያን እፎይታን ይሰጣል። በቀን ውስጥ የሚያስፈልጋቸውን ምግብ ሕፃናት እንዲያገኙ ለማድረግ መንግስታት በመከተል ላይ ያሉት ልጆችን በትምህርት ቤት የመመገብ ፕሮግራም እጅግ አስፈላጊ እና በውጭ ረገድም ውጤታማ እንደሆነ የዓለም የምግብ ፕሮግራም ዛሬ ባወጣው መግለጫ አስታውቋል። በዓለም ግማሽ የሚሆኑት ተማሪ ልጆች በትምህርት ቤታቸው ምግብ በማግኘት ላይ እንደሆኑና ለምግብ እጥረት እጅግ ተጋላጭ የሆኑ ሌሎች በርካታ ልጆች ግን ለዛ እንዳልታደሉ የምግብ ፕሮግራሙ በመግለጫው አመልክቷል። የዓለም ምግብ ፕሮግራም ዛሬ ባወጣውና በትምህርት ቤቶች ሕፃናትን መመገብን በተመለከተ ይፋ የሆነው ሪፖርት እንዳመለከተው በዓለም አቀፍ ደረጃ 420 ሚሊዮን ህጻናት በትምህርት ቤታቸው ምግብ ያገኛሉ። 153 ሚሊዮን ህጻናትን ጨምሮ 345 ሚሊዮን ሰዎች ረሃብ በተጋራጥባቸው በዚህ ወቅት የትምህርት ቤት ምገባ ፕሮግራሙ ከፍተኛ ችግር ያለባቸውን ህጻናት ታድጓል ብለዋል ሪፖርቱ። በዓለም አቀፍ ደረጃ የትምህርት ቤት ምገባ ፕሮግራም 50 ቢሊዮን ዶላር እንደሚፈጅ ያመለከተው ሪፖርት በእንደ አውሮፓን አቆጣጠር 2030 ሁሉንም የትምህርት ቤት ህጻናት ለመመገብ በተያያዘው እቅድ ውስጥ ሰባ አምስት መንግስታት ተሳታፊ ለመሆን ፈቃድነታቸውን አሳይተዋል ብሏል። የአውሮፓ ህብረት ሀገራት ለዩክሬን እጅግ አስፈላጊ የሆነውን የመድፍ ጥይት በአስቸኳይ ለመስጠት እንደተስማሙ የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ጆሴፕ ቦረል ትናንት አስታውቀዋል። ብራስልስ ላይ ከህብረት ሀገራቱ የውጭ ጉዳይና የመከላከያ ሚኒስትሮች ጋር ከመክሩ በኋላ ቦረል በሰጡት መግለጫ ስምምነቱ ዩክሬን ራሷን የመከላከል መብቷን በተመለከተ የህብረት ሀገራቱ ከጎኗ እንደቆሙ ግልጽ ማስረጃ ነው ብለዋል። በሩሲያው ፕሬዝደንት ላይ በዓለም አቀፉ የጦር ወንጀል ፍርድ ቤት የወጣው ማዘዣ ትዕዛዝን አስመልክቶ ቦረል ሲናገሩም በዩክሬን ላይ በተፈጸመው ሰቆቃ የሩሲያ መሪዎችን ተጠያቂ ማድረግን በተመለከተ ቀድመን በተደጋጋሚ ግልጽ አድርገናል ብለዋል። የእስር ማዘዣ ትዕዛዙ ከዓለም አቀፉ ማኅበረሰብ ጋር ያላቸውን ግንኙነት በተመለከተ ፑቲንን አስቸጋሪ ሁኔታ ውስጥ ይከታቸዋል ብለዋል ቦረል። በወረል በተጨማሪም ቱኒዚያ ውስጥ ያለው ሁኔታ ሌላው የስብሰባው ትኩረት እንደነበር አውስተዋል። የቱኒዚያው ፕሬዝዳንት ካይስ ሳይድ ከሰሃራ ግርጌ ካሉ አገሮች በሚመጡ ስደተኞች ላይ እርምጃ እንዲወሰድ አዘዋል። በጥቁሮች ላይ ያነጣጠረ የዘረኝነት እርምጃ ነው የሚል ክስ ቢቀርብባቸውም ካይስ ያስተባብላሉ። በመጨረሻም ዜና እረፍት በብዝሃ ህይወትና በአካባቢ ጥበቃ ዙሪያ በርካታ ምርምሮችን የሰሩትና በስራቸውም ብዙ ዓለም አቀፍ ሽልማቶችን ያገኙት ዶክተር ተወልደ ብርሃን ገብረ እግዚአብሔር በ83 ዓመታቸው ከዚህ ዓለም በሞት ተለይተዋል። በትግራይ ክልል አድዋ አካባቢ በምትገኝ ርባገረድ በምትባል መንደር በ1932 ዓ ም የተወለዱት ዶክተር ተወልደ ብርሃን ገብረ እግዚአብሔር የመጀመሪያ ደረጃ ትምህርታቸውን በአድዋ ከተማ ንግሥት ሰባ ትምህርት ቤት፣ ሁለተኛ ደረጃ ትምህርታቸውን ደግሞ በአዲስ አበባ ዊንጌት ትምህርት ቤት ተከታትለዋል። በ1959 ዓ ም ወደ አዲስ አበባ ዩኒቨርሲቲ በመግባት የመጀመሪያ ዲግሪያቸውን ያገኙት ዶክተር ተወልደ ብርሃን በመቀጠልም በእንግሊዝ ከሚገኘው ኖርዝ ዌልስ ዩኒቨርሲቲ የዶክትሬት ዲግሪያቸውን አግኝተዋል። ዶክተር ተወልደ ብርሃን በሕይወት ዘመናቸው በብዝሃ ሕይወትና በአካባቢ ጥበቃ ዙሪያ በርካታ ምርምሮችን ሰርተዋል። ከዚህም ባሻገር ግንባር ቀደም የአካባቢ ጥበቃና የአርሶ አደሮች መብት ተሟጋች ነበሩ። በአዲስ አበባ ዩኒቨርሲቲ እና በአስመራ ዩኒቨርሲቲ በመምህረትና በኃላፊነት ያገለግሉት ዶክተር ተወልደ ብርሃን የአካባቢ ጥበቃ ባለሥልጣን ዋና ዲሬክተርም ሆነው ሰርተዋል። በምርምር ሥራዎቻቸውና በአካባቢ ጥበቃ አመራራቸው ላስመዘገቡት ከፍተኛ ውጤት የተለያዩ ዓለም አቀፍ ሽልማቶችን አግኝተዋል። እንደ አውሮፓውያን አቆጣጠር በ2000 ዓ ም የተሰጣቸው የአማራጭ የኖቤል ሽልማትና በ2006 ዓ ም ያሸነፉት ቻምፒየን ኦፍ ዘ ኤርት የምድራችን ጀግናያ የተሰኘው ሽልማት ተጠቃሽ ናቸው። አድማጮች፣ ለምሽት ያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሺው። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ማክሰኞ መጋቢት 12 2015 ዓ ም ጤና ይስጥልኝ። በድጋሚ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳያ አሸናፊና ግርማ ደገፋ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ዝግጅቶች አሰናጃችን ደግሞ አበባየው ገበያው ናት። የቀጥታ ስርጭታችን የምስልና ድምፅ አቀናባሪ ዙቤር አልጠይብ ነው። አድማጮች አሁን በቀጥታ በስርጭታችን ጊዜ ሰሌዳ መሠረት ወደ ዕለቱ አብይ ርዕስ ነው የምናቀናው። ቀደም ብለን በመግቢያችን ያስተዋወቅነው ዘገባ ነው የዩናይት ስቴትስ በኢትዮጵያ የጦር ወንጀሎች መፈጸማቸውን አረጋግጫለሁ አለች። የዩናይት ስቴትስ መንግስት የሰሜን ኢትዮጵያ ውስጥ በተካሄደው አስከፊ ጦርነት ሁሉም ወገኖች የጦር ወንጀሎችን መፈጸማቸውን ማረጋገጡን ነው ያስታወቀው። የዓለም ሀገሮች የሰብአዊ መብቶች አያያዝን አስመልክቶ የዩናይት ስቴትስ የውጭ ጉዳይ ሚኒስተር በየአመቱ የሚያወጣው የ2022 ዓ.ም ሪፖርት ትላንት ይፋ በተደረገበት ወቅት የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ሪፖርቱን ባቀረቡበት ወቅት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊት፣ ህዝባዊ ወያኔ ሀርነት ትግራይ ህወሓት ኃይሎችና የአማራ ኃይሎች በሰሜን ኢትዮጵያ በተካሄደው ጦርነት ወቅት የጦር ወንጀል መፈጸማቸውን አረጋግጠናል ነው ያሉት። ብሊንከን በዚህ ንግግራቸው በሰብአዊነት ላይ ወንጀል በመፈጸም ከህወሓት በስተቀር ሶስቱን ተጠያቂ ሲያደርጉ በዘር ማጽዳት ተግባር ደግሞ የአማራ ልዩ ኃይልን ተጠያቂ አድርገዋል። በሌላ በኩል በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት ለተፈጸመው የመብቶች ጥሰት በተለየና ኢፍትሐዊ በሆነ ሁኔታ የኢትዮጵያን መንግስት ተጠያቂ አድርጋለች ስትል ኢትዮጵያ ዩናይት ስቴትስን ወቅሳለች። ስምኝሽ የቆየ ዝርዝሩን ታቀርብልናለች የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በየአመቱ የሚያወጣውን የ2022 ዓ.ም ሪፖርት ትላንት ይፋ ያደረጉት የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የዩናይትድ ስቴትስ መንግስት ሰሜን ኢትዮጵያ ውስጥ በተካሄደው አስከፊ ጦርነት ሁሉም ወገኖች የጦር ወንጀሎች መፈጸማቸውን ማረጋገጡን አስታውቀዋል After the Department's careful review of the law and the facts, I've determined that members of the Ethiopian National Defense Forces Minister Members of the Ethiopian National Defense Forces, the Eritrean Defense Forces, and Amara Forces የኢትዮጵያ ብሔራዊ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊት እና የአማራ ኃይሎች አባላትም ግድያን፣ አስገድዶ መድፈርና ሌሎች ፆታዊ ጥቃቶችና ከቤት ንብረት ማፈናቀልን ጨምሮ በሰብአዊነት ላይ ወንጀል ፈጽመዋል። የአማራ ኃይል አባላት በምዕራብ ትግራይ ለትግራይ ተወላጆች በነበራቸው አያያዝ በግዳጅ የማፈናቀል ዘር የማጽዳትና በሰው ልጆች ላይ ወንጀል ፈጽመዋል። የአሜሪካ የውጭ ጉዳይ ሚኒስትር ውሳኔውን ያሳወቁት በኢትዮጵያ ያደረጉትን ጉብኝት ጨርሰው ከተመለሱ አንድ ሳምንት ባልሞላ ጊዜ ውስጥ ነው። ብሊንከን በጉዟቸው ከኢትዮጵያ መንግስትና ከትግራይ ባለስልጣናት እንዲሁም በግጭቱ ጥቃት ከደረሰባቸው ጋር የተገናኙ ቢሆንም ዩናይትድ ስቴትስ በተጠያቂነት ዙሪያ ያላትን ተስፋ የሚያመላክት ሀሳብ ብዙም አላንጸባረቁም። የአሜሪካ ውሳኔ የኢትዮጵያና የኤርትራ ጦር ሰራዊት እንዲሁም የህወሀት ኃይሎችና የአማራ ክልል አባላት የፈጸሟቸውን ጥቃቶች የሚያጠቃልል ሲሆን ብሊንከን የጭካኔ ድርጊቶችን የፈጸሙ አካላት ተጠያቂ መሆን አለባቸው ብለዋል። በሰሜን ኢትዮጵያ በሲቪሎች ላይ የደረሰውን ለመናገር የሚከብድ ጥቃትና ውድመት አወግዛለሁ ያሉት ብሊንከን በሁሉም ወገኖች ለተፈጸመው አሰቃቂ ግፍና በደል እውቅና መስጠት ሰላም ለማስፈን ወሳኝ እርምጃ ነው። በአዛዥነት ቦታ ላይ የሚገኙትን ጨምሮ ለጭካኔ ተግባራቱ ተጠያቂ የሆኑት በህግ መጠየቅ አለባቸው ብለዋል። ይፋ የተደረገው መደበኛ ውሳኔ ብሊንከን ሁለት ዓመታት በፈጀው ግጭት ወቅት ቀደም ብለው በአንዳንድ የትግራይ አካባቢዎች የዘር ማጽዳት እየተፈጸመ ነው ሲሉ ከተናገሩት የበለጠ ሚዛን የሚደፋ ይሆናል። አሁን በኢትዮጵያ የሚታየው ሁኔታ በሌሎች የዓለም ክፍሎች ካለው ሁኔታ በእጅጉ የተለየ ነው። ባለፉት አራት ወራት ሁሉም ወገኖች የወሰዷቸው እርምጃዎች የሰውን ሕይወት ታድገዋል። በአስር ሺዎች የሚቆጠሩ ሰዎችን ሕይወት ቀይረዋል። ይህ ግን ባለፉት ሁለት ዓመታት የሆነውን ሁኔታ አያጠፋውም። ለዚህ ነው ይህን የሽግግር ፍትህ ሂደት ወደፊት ማራመድና ተጠያቂነትና እርቅ እንዲኖር አስፈላጊ የሚሆነው። በሌላ በኩል በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት ለተፈጸመው የመብት ጥሰት በተለየና የፍትሐዊ በሆነ ሁኔታ የኢትዮጵያን መንግስት ተጠያቂ አድርጋለች ስትል ኢትዮጵያ አሜሪካንን ወቅሳለች። አሜሪካ ኢትዮጵያን በተለይ ተጠያቂ ማድረጓ ወገናዊነት የታየበትና ከአሜሪካ መንግስት በኩል የወጣው ውንጀላም ተንኳሽ ነው ሲል የኢትዮጵያው የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አመልክቷል። የኢትዮጵያ የውጭ ጉዳይ ሚኒስትር ለዚህ በሰጠው ምላሽ የብሊንከን መግለጫ የፍትሐዊ በሆነ ሁኔታ ጥፋተኝነቱን አደላድሏል ሲል ከሷል። መግለጫው አያይዞም በተለይም እንደ አስገድዶ መድፈርና የጾታ ጥቃት የመሳሰሉ የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ በርካታ ማስረጃዎች እያሉ በአሜሪካ ወገን የወጣው ሪፖርት አንድ ወገን ከጥፋተኝነት ነጻ ለማድረግ ሞክሯል ብሏል። የኢትዮጵያው የውጭ ጉዳይ ሚኒስትር መግለጫ ወገናዊነት የተንጸባረቀበትና ከፋፋይ የሆነው የአሜሪካ መግለጫ ብልህነት የጎደለውና የፍትሐዊ ነው ሲል አክሏል። ባለፈው ዓመት የተባበሩት መንግስታት ድርጅት አጣሪ ኮሚሽን በኢትዮጵያ መንግስት ኃይሎች፣ በትግራይ ኃይሎችና በኤርትራ ሰራዊት የጦር ወንጀል እና በሰው ልጆች ላይ ወንጀል መፈጸማቸውን የሚያረጋግጡ መረጃዎች አቅርቦ ነበር። ሆኖም ኮሚሽኑ የኢትዮጵያ ኃይሎች ሲቪሎችን ማስራብን እንደ ጦር መሳሪያነት መጠቀሙንና የኢትዮጵያና የኤርትራ ኃይሎች ወሲባዊ ባርነት መፈጸማቸውን፣ የትግራይ ኃይሎች ግን አለመፈጸማቸውን ገልጾ ነበር። በኅዳር ወር በሰላም ስምምነት የተጠናቀቀው ግጭት በትግራይ ብቻ ግማሽ ሚሊየን ሰላማዊ ዜጎች መሞታቸውን ጌንት የተሰኘ ዩኒቨርሲቲ ጥናት አጥኚዎች ይፋ ያደረጉ ሲሆን የአሜሪካ ባለስልጣናትም ይህንኑ ቁጥር ጠቅሰዋል። ብሊንከን ሁሉም ወገኖች የሰላም ስምምነቱን አክብረው አካታችና ሁሉን አቀፍ የሽግግር ፍትህ ሂደትን ተግባራዊ ለማድረግ የገቡትን ቃል እንዲፈጽሙ ጥሪ አቅርበዋል። የዚህ ሪፖርት ዓላማ ወሬ ማውራት ወይም ማሳፈር አይደለም። ዓላማው በዓለም ዙሪያ የሰዎች ክብር ብዙ መንገድ ስጋት ሲገጥመው ክብሩን ለማስጠበቅ ለሚሰሩ ሰዎች የሚያስፈልጋቸውን ግብአት ማቅረብ ነው። በእርግጥ ይህ ሪፖርት በዓለም ዙሪያ በውጭ ያሉት ሀገሮች እይታ ቢሆንም፣ ዩናይትድ ስቴትስ በሰብአዊ መብቶች ዙሪያ የራሷ የሆኑ ፈተናዎች እንዳሉባት እናውቃለን። ይህ በእንዲህ እንዳለ በአሜሪካው የህግ መወሰኛ ምክር ቤት ወይም ሴኔት የውጭ ግንኙነት ኮሚቴ አባል የሆኑት ሪፐብሊካኑ የአይዳዎ ተወካይ ጂምሪሽ በአሜሪካው የውጭ ጉዳይ ሚኒስትር በኩል ኢትዮጵያ የጦር ወንጀል ስለመፈጸሟ የወጣው መግለጫ ዘግይቶ የወጣ መሆኑን ጠቁመው ሆኖም ግን ወደፊት ተመሳሳይ ጥሰቶች እንዳይፈጸሙ አሜሪካ ተግባራዊ እርምጃ መውሰድ አለባት ብለዋል። እንደራሴው ዛሬ ባወጡት መግለጫ እንዳሉት አሜሪካ ተጠያቂነትን ለማስፈንና የመብት ጥሰቶች ወደፊት እንደማይፈጸሙ ለማረጋገጥ በእጇ ያሉትን አማራጮች ተጠቅማ እርምጃ መውሰድ ይጠበቅባታል ብለዋል። ብሊንከን ይፋ ያደረጉት የአውሮፓውያን አቆጣጠር የ2022 ዓ.ም ሪፖርቱ በሁሉም የዓለም ክፍል በሚገኙ ሀገራት የሰብዓዊ መብቶችን ሁኔታ ወደ ኋላ ማሽቆልቆል መቀጠሉን ያመላከተ መሆኑን ተናግረዋል። ሪፖርቱ የኢራን መንግስት ከማህሳ አማኒ አሳዛኝ ግድያ በኋላ በህዝቡ ላይ እየተፈጸመ ያለውን አሰቃቂ በደል በዝርዝር መያዙን ብሊንከን ጠቁመዋል። ባለስልጣናት በደርዘን የሚቆጠሩ ህጻናትን ጨምሮ በመቶዎች የሚቆጠሩ ሰላማዊ ተቃዋሚዎችን መግደላቸውን በሺዎች የሚቆጠሩ ደግሞ በዘፈቀደ መታሰራቸውንና የኢራን ኃይሎች የታሰሩ ተቃዋሚዎች ላይ የማሰቃየትና ጾታን መሰረት ያደረገ ጥቃት መፈጸማቸውን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ይፋ አድርጓል። በዚህ ሪፖርት ላይ እስካሁን ከህወሀትና ከኤርትራ መንግስት የተሰጠ መግለጫ የለም። የኢትዮጵያ መንግስት በውጭ ጉዳይ መስሪያ ቤቱ ካወጣው መግለጫ በስተቀር በአማራ ክልል ልዩ ኃይል በኩልም የተሰጠ ማስተባበያ የለም። ሁሉም ወገኖች በጉዳዩ ላይ የሚሰጡትን ምላሽ አካተን ይዘን እንመለሳለን። በዚህ ዘገባ ከኤፒ ኤኤፍፒ እና ከሮይተርስ መረጃዎች ታክለውበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዕለቱ አቢይ ዘገባ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በጉጂ የተከሰተው ድርቅ አሁንም ትኩረት ይሻል ሲል የተባበሩት መንግስታት ድርጅት አስታወቀ። በተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ በደቡብ ኢትዮጵያ በተለይ በጉጂ ዞን የተከሰተው ድርቅ ልዩ ትኩረት እንደሚያስፈልገው ገልጧል። ቢሮው ዛሬ ባወጣው መግለጫ በተለይ ምግብና የመጠጥ ውሃ እጥረት ዋነኛ ጉዳዮች መሆናቸውን ጠቅሶ 42 በመቶ የሚሆኑ የምዕራብ ጉጂ ነዋሪዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው ነው ይፋ ያደረገው። የጉጂ ዞን ነዋሪዎች በበኩላቸው እየቀረበ ያለው የሰብአዊ ድጋፍ በቂ አለመሆኑን ይናገራሉ። ቀልሙ ዳዊት ተከታትሎታል። በደቡብና ደቡብ ምስራቅ ኢትዮጵያ የተከሰተውን ድርቅ የተመለከተው የዛሬው የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ ኦቻ ያወጣው መግለጫ በጉጂ ዞን ላይ ትኩረት አድርገዋል። በምዕራብ ጉጂ ዞን አሁንም ከሺህ በላይ ነዋሪዎች የምግብ እርዳታ ድጋፍ እንደሚያስፈልጋቸው የጠቀሰው የቢሮ መግለጫ ከእነዚህም ውስጥ በአምስተኛው የእርዳታ አሰጣት ዞር የተካተቱት የድርቁ ተገቢዎች ከ469 በታች መሆናቸውን አመልክተዋል። ሰሞኑን የክረምት ዝናብ በአካባቢው መጣል መጀመሩን ተከትሎም አርሶ አደሮች የዘርና የማዳበሪያ ድጋፍ እንደሚያስፈልጋቸው በተጨማሪም ከ800 ሺህ በላይ ሰዎችና ወደ 1.4 ሚሊዮን የሚሆኑ የቤት እንስሳት አስቸኳይ የመጠጥ ውሃ አቅርቦት የሚሹ መሆናቸውን የተባበሩት መንግስታት በመግለጫው አስታውቋል። ይሁንና በአካባቢው የውሃ ማመላለሻ ተሽከርካሪ እጥረት በመኖሩ አሁንም የውሃ አቅርቦቱ አጠያያቂ መሆኑን መግለጫው ዘርዝረዋል። የጉጂ ዞን ነዋሪዎችም የድርቁ ጫና ከጊዜ ወደ ጊዜ እየጨመረ መሆኑን ለአሜሪካ ድምፅ ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉ የጎሮዶላ ነዋሪ እንዲህ ይላሉ። በጎሮዶላና ሌሎች አካባቢዎች የሚኖሩ በዚህ ረሃብ በጣም እየተጎዱ ነው። ዝናብ ለአምስት ተከታታይ ዓመታት አልዘነበም። ህዝቡ እንደምታውቀው አርብቶ አደር ነው። በእነዚህ ዓመታት በጣም ብዙ የቤት እንስሳት የሞቱባቸው የወረዳው ነዋሪዎች አሁን አርቀሌ በምትባል የወረዳው ከተማ ተጠለው ይገኛሉ። ረሃብ ብቻ አይደለም፣ በአካባቢያችን የሰላም ችግርም አለ። ነዋሪው የሚበላ የለውም። የስልክና የመብራት አገልግሎት ውሃም የለውም። መንግሥት እርዳታ ለመስጠት ሞክሮ ነበር። ነገር ግን የነዋሪውን ችግርና የቀረበውን ድጋፍ ስታስተያይ ምንም የሚገናኝ አይደለም። ሌላኛው የጉጂ ዞን ነዋሪም ድርቁ በነዋሪው ላይ አድርሰዋል ያሉትን አክለው ሲያብራሩ አናጎሮዶ ለጋንዳገራማዱ ሲባል ወማለ እንግዲህ ወርጋ ሲሆን ጊሁሌኒ ነማ ማቲ ዋ ማ ማቲ ለማ። እኔ የጎሮዶላ ነዋሪ ነኝ። ምንም ድጋፍ የለም ማለት ይቻላል። አሁን አስር አባል ላለው ቤተሰብ ለሁለት ሰው የምትሆን ምግብ ነው የሚሰጡት። ያም አልፎ አልፎ የሚሰጥ ነው እንጂ ጊዜውን ጠብቆ የሚቀርብ አይደለም። ለምሳሌ እኔ አስር ልጆች አሉኝ፣ ከባለቤቴ ጋር አስራ ሁለት ነን። የማገኘው ለሁለት ሰው የማይሆን እርዳታ ነው እና በጣም በችግር ነው የምንኖረው። ጋርጋርሲ ኩኒ ቶኮፋ ውመተ ቡካይ ገዳሜ ጋማ ሞቱ ማቲ ጋርጋርሲ ሪያታ ቱሬራ ጋርጋርሲ ኒሞ ራቶ ውመተ ከና ሩ ዛሃሉ በመንግስት በኩል ለተፈናቃዮች ተብሎ ሲመጣ የነበረው እርዳታ ከድጋፍ ፈላጊው ጋር ሲነጻጸር በጣም ጥቂት ነው። ጎሮዶላ ወረዳ ከ200 ሺህ በላይ ነዋሪ እንዳለው ይገመታል። ከነዚህ ውስጥ ድጋፍ እየቀረበለት ያለው ከ66 ሺህ አይበልጥም። ነገር ግን ሁሉም ነዋሪ ድጋፍ የሚፈልግ ነው። የተባበሩት መንግስታት በመግለጫው የኦሮሚያው አደጋ ስጋት ስራ አመራር ቢሮ በቦረና ለተከሰተው ድርቅ ምላሽ ለመስጠት የፌዴራል አደጋ ስጋት አመራር ኮሚሽንን እና ሌሎች ሰብአዊ ድጋፍ አቅራቢ ድርጅቶችን የሚያሳትፍ አዲስ የዘጠኝ ወር መርሃ ግብር ማውጣቱን ጠቅሷል። በዚህም የኦሮሚያ አደጋ ስጋት ስራ አመራር ቢሮ በአጠቃላይ ከ800 ሺህ በላይ ለሚሆኑ እርዳታ ፈላጊዎች ድጋፍ በመስጠት ላይ መሆኑን፣ የውሃና መኖ አቅርቦት የሚያገኙት የቤት እንስሳት ቁጥርም ከ180 ሺህ በላይ መሆናቸውን አመልክተዋል። በቅርቡም የመንግስትና የግል ድርጅቶችን እንዲሁም ግለሰቦችን ያሳተፈ እርዳታ የማቅረብ ርብርብ በዞኑ ቢደረግም አሁንም በትምህርት ቤቶች በጤና ተቋማትና በተፈናቃዮች መጠለያ ጣቢያዎች የውሃ አቅርቦት እጥረት መኖሩን የተባበሩት መንግስታት በመግለጫው ዘርዝረዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። አመሰግናለሁ ገልሞ። ክቡራትና ክቡራን አድማጮች፣ አሁን ደግሞ ወደ ዓለም አቀፍ ርዕሶቹ ስናቀና ወደ ጎረቤት ሶማሊያ ይወስደናል። አስከፊው ድርቅ በሶማሊያ ሚሊዮኖችን አፈናቅሏል። በአፍሪካ ቀንድ ለስድስተኛ ተከታታይ ወቅት ዝናብ አለመዝነሙን ተከትሎ በሶማሊያ በሚሊዮኖች የሚቆጠሩ ሰዎች በድርቁ ሳቢያ ቤት ንብረታቸውን ጥለው በመሰደዳቸው በሀገሪቱ የሚገኙ የሀገር ውስጥ ተፈናቃዮች ቁጥር እስከዛሬ ታይቶ በማያውቅ ሁኔታ መጨመሩ ተገልጧል። አብዱልቃድር ዙቤር በሶማሊያ ዶሎ መጠለያ ጣቢያ የሚገኙ ተፈናቃዮችን ተመልክቶ ያጠናቀረውን ዘገባ ዝርዝር ስመኝሽ የቆየ እንደሚከትለው ታቀርበዋለች። ከሚያቃጥለው ፀሐይ ለመሸሽ ከሶስት ልጆቿ ጋር በዛፍ ስር የተጠለለችው ማርያን አሊ ኤደን ጊዜያዊ ማረፊያ እስኪሰጣት እየጠበቀች ነው። ኤደን በሶማሊያ ባኮል ክልል ዋጅድ ወረዳ ትኖርበት የነበረውን መኖሪያ ቤቷን ጥላ የተሰደደችው ግድ ሆኖባት ነው። ወደዚህ ያመጣን ችግር እርሻችንን፣ ከብቶቻችንን ከባድ በሆነው ድርቅ ምክንያት ማጣታችን ነው። የልጆቼ አባት ምግብ ያመጣልን ነበር፣ ግን አሁን እሱም ሊገኝ አልቻለም። ሁሉንም ነገር ስናጣ የግድ መሰደድ ነበረብን። በተባበሩት መንግስታት ድርጅት ስር የሚገኘው እንደ ዓለም አቀፉ የስደተኞች ድርጅት ያሉ የእርዳታ ተቋማት እንደሚሉት በሶማሊያና ና በኢትዮጵያ ድንበር አቅራቢያ የሚገኘው ዶሎ ከተማ እንደ አውሮፓያን አቆጣጠር በ2020 ዓ ም የጀመረውን የብዙ ዓመታት ድርቅ ሸሽተው የሚጎርፉ ሰዎችን እያስተናገደ ነው። ይህ ላደን የተሰኘ መጠለያ ጣቢያ ከቤት ንብረታቸው የተፈናቀሉ ከ180 ሺህ የሚበልጡ የሀገር ውስጥ ተፈናቃዮች መኖሪያ ነው። አይኦኤም እንደሚለው ተጨማሪ ሰዎችን ለማስተናገድ ሶስት የተፈናቃይ መጠለያ ጣቢያዎችን ገንብቷል። ሐሰን መሐመድ ጋቦ በዓለም አቀፉ የስደተኞች ተቋም ውስጥ የመጠለያ ጣቢያው አስተባባሪና አስተዳደር ሆነው ያገለግላሉ። እንደሚታየው ባለፉት ሁለት ቀናት ውስጥ ብቻ አስራ አምስት ቤተሰቦች ወደ እነዚህ አዳዲስ መጠለያ ጣቢያዎች መጥተዋል። ወደዚህ የሚመጡት ሰዎች ቁጥርም በየቀኑ እየጨመረ ነው። ለጋሾች፣ መንግስትና የንግድ ተቋማት በተቻለ ፍጥነት እነዚህን ሰዎች እንዲያገኙና እንዲረዳቸው እንጠይቃለን። ያለበለዚያ ሁኔታው እየባሰ ነው የሚሄደው። አይኦኤም በአዋቆ በተሰኘው ስፍራም ለተፈናቃዮች መጠለያ ጣቢያ ገንብቷል። የሰባት ልጆች እናት የሆነችው ፋዱማ አሊ አዶ ወደ መጠለያ ጣቢያው ስትጓዝ አንዱ ልጇ ጠፍቶባታል። ድርቁ እርሻችንን ካወደመውና ከብቶቻችንን ካጣን በኋላ ከመኖሪያ ቤቴ ተሰደድኩ። ለሰባት ቀናት ከተጓዝን በኋላ መንገድ ላይ አንዱ ልጄ ጠፋብኝ። እዚህ ይዘን የመጣነው እንስሳ አንድ አህያ ብቻ ነበር። እሱን ሸጠን ለልጆቼ ምግብ ገዛሁበት። አሁን ይህንን የምንኖርበትን ቤት ሰጥተውኛል። የአይኦኤም ኦፕሬሽን ምክትል ጄኔራል ኡጎቺ ዳንኤልስ ባይደዋ የሚገኘውን መጠለያ ጣቢያ ከጎበኙ በኋላ ድርቁ ያደረሰው ጉዳት እጅግ ሰፊ መሆኑን ተናግረዋል። ባይዶዋ በድርቁ ምክንያት የተፈናቀሉ አብዛኛዎቹን የአገር ውስጥ ተፈናቃዮች ተቀብላለች። ነገር ግን ሁሉም የሶማሊያ ክፍለ ግዛት በግጭትና በአየር ንብረት ለውጥ ምክንያት ተጎድተዋል። የተባበሩት መንግስታት ድርጅት እንደሚለው በሶማሊያ የተፈናቀሉ ሰዎች ቁጥር በዚህ ዓመት 3.8 ሚሊዮን ደርሷል። በአንዳንድ የሶማሊያ አካባቢዎች ሰብአዊ እርዳታ እየደረሰ ቢሆንም የእርዳታ ሰጪ ተቋማት እንደሚሉት ተጨማሪ መፈናቀልንና የሕይወት መጥፋትን ለመከላከል አፋጣኝና ቀጣይነት ያለው ከፍተኛ ተሳትፎ ያስፈልጋል። ጽምንሽን ለዚህም አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ዓለም አቀፍ ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። ሊያስሩኝ ስለሆነ ለተቃውሞ ተዘጋጁ፣ ዶናልድ ትራምፕ ናቸው ይህን ያሉት። የዩናይት ስቴትሱ የቀድሞ ፕሬዚዳንት ዶናልድ ትራምፕ ስቶርሚ ዳንኤል ስለተባለችው የወሲባዊ ፊልም ተዋናይ የከፍሏትን የ130000 ዶላር ጉዳይ እየመረመረ ያለው የኒውዮርኩ አቃቤ ሕግ ቢሮ ሊያስረኝ ነው ተቃውሞ እንድታሰሙ ሲሉ ነው ደጋፊዎቻቸውን የቀሰቀሱት። ትራምፕ ባለፈው ቅዳሜ በማህበራዊ መገናኛቸው ማክሰኞ ሳያስሩኝ አይቀሩም ሲሉ ለደጋፊዎቻቸው የተቃውሞ ጥሪ ማሰማታቸውን በተመለከተ የዩናይት ስቴትስ የፖለቲካ መሪዎች የሰጧቸውን አስተያየቶች ያካተተ ዘገባ ሎረል ቦማን አጠናቅራለች። ቆንጅታየ እንደሚከተለው ታቀርበዋለች። የኒውዮርክ ማንሃተን ወረዳ አቃቢያን ሕግ የቀድሞ ፕሬዚደንት ትራምፕ ለወሲብ ፊልም ተዋናይቱ ስለ ግንኙነታቸው እንዳታወራ ለማድረግ ገንዘብ መክፈላቸውን በሚመለከት ለዓመታት ምርመራ ሲያካሂዱ ቆይተዋል። ባለፈው ቅዳሜ ነው ትራምፕ ማክሰኞ ዕለት ሊያስሩኝ ስለሆነ ተቃውሞ እንድታሰሙ ብለው ደጋፊዎቻቸውን በማህበራዊ መገናኛቸው የቀሰቀሱት። የማንሃተን ወረዳ አቃቢ ህግ ቢሮ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ዓ ም ከተካሄደው ፕሬዝደንታዊ ምርጫ አስቀድመው ለወሲብ ፊልም ተዋናይቱ ለስቶርሚ ዳንኤልስ ስለነበራቸው ግንኙነት እንዳትናገር 130ሺ ዶላር መክፈላቸው የምርጫ ዘመቻ ገንዘብ አያያዝና አወጣጥን የሚመለከተውን ህግ የጣሰ አድራጎት ነው በሚል ነው ምርመራ ሲያካሂድ የቆየው። ከሚስተር ትረምፕ ጠበቆች አንዱ ጆ ታኮፒኖ እንደሚሉት ግን ትረምፕ ገንዘቡን የከፈሏት ለቤተሰባቸው አስበው ነው። በግል ገንዘባቸው ነው የተከፈለው። ይህንንም ያደረጉት ራሳቸውንም ቤተሰባቸውንም ወጣቱን ልጃቸውንም የሚያዋርድ የሐሰት ወሬ እንዳይወራ ለመከላከል ብለው ነው። ትራምፕ ተከሰሱም አልተከሰሱ በቀጣዩ እንደ አውሮፓውያን አቆጣጠር 2024 ዓ ም በሚካሄደው ምርጫ ለፕሬዚደንትነት እንደሚወዳደሩ ይፋ አድርገዋል። ሳያስሮኛ አይቀሩም ማለታቸውም ትልቅ ትኩረት ስቦ እያነጋገረ ነው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዲሞክራት ሴኔተር ኤሊዛቤት ወረን የሚከተለውን አስተያየት ሰጥተዋል። ማንም ሰው ከህግ በላይ አይደለም የቀድሞ የዩናይትድ ስቴትስ ፕሬዚዳንትም ከሕግ በላይ አይደሉም። ስለዚህ ምርመራ እየተካሄደ ከሆነ ምርመራው በትክክለኛ መንገድ መቀጠል መቻል አለበት። ክስ መመስረት ካለበት ክስ ይመሰረታል። የሕግ ስርዓታችን እንደዚህ ነው የሚሰራው። የሚስተር ትራምፕ ምክትል ፕሬዚደንት የነበሩት ማይክ ፔንስ በበኩላቸው እንዲህ ሲሉ ተከላክለውላቸዋል። ይሄ በቀድሞ ፕሬዚዳንት ላይ ዳግም በፖለቲካ ምክንያት የተነጣጠረ ክስ ነው። ሪፐብሊካኑ የተወካዮች ምክር ቤት አፈ ጉባኤ ኬቪን መካርቲ በበኩላቸው ትራምፕ ላይ ክስ ቢመሰረት እንኳን የተቃውሞ ሰልፍ ማካሄድ አስፈላጊ አይደለም በማለት የቀድሞ ፕሬዝደንት ደጋፊዎች እንዲረጋጉ ጥሪ አቅርበዋል። በዚህ ጉዳይ ሰዎች ለተቃውሞ መውጣት ያለባቸው አይመስለኝም። ከትረምፕ ደጋፊዎች መካከል የተቃውሞ ሰልፍ አያስፈልግም የሚሉ አሉ። ሱሌማን አልታማሚ አንዱ ናቸው። ትራምፕ ተቃውሞ የሚለውን ቃል ሲጠቀሙ መጠንቀቅ አለባቸው። በካፒቶል ላይ እንደተፈጸመው ጥቃት ያለ ነገር እንዲደገም አንፈልግም። የኒውዮርክ ማንሃተን ወረዳ አቃቤ ሕግ የቀድሞውን ፕሬዚደንት ለማሰር እቅድ ይኑረው አይኑረው የተናገረው ነገር የለም። ሆኖም የኒውዮርክ ፖሊስ የተቃውሞ ሰልፍ ቢደረግ በሚል አንዳንድ አካባቢዎችን ማጥር ጀምረዋል። እንደሚታየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችን ነው። አሁን ወደ ሁለተኛው አጋማሽ ገብተናል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ ስድስት መሆኑን ያመለክታል። ወደ ቀዳሚው ርዕስ ልውሰዳችሁ። ቀደም ብለን ጠቆ የሚያደርግ ነው። በዜናም የተከታተላችሁት ርዕስ ነው። የብዝሃ ህይወት ጥናት ተመራማሪው ዶክተር ተወልደ ብርሃን አረፉ። የብዝሃ ህይወት ሳይንቲስትና የአካባቢ ጥበቃ ተሟጋቹ ዶክተር ተወልደ ብርሃን ገብረ እግዚአብሔር ባደረባቸው ህመም ሳቢያ በሕክምና ሲረዱ ቆይተው በ83 ዓመታቸው በዛሬ ዕለት ነው ከዚህ ዓለም በሞት የተለዩት። ዶክተር ተወልደ ብርሃን በህይወት ዘመናቸው በብዝሃ ህይወትና በአካባቢ ጥበቃ ዙሪያ በርካታ ምርምሮችን አድርገዋል። ከዚህም ባሻገር ግንባር ቀደም የአካባቢ ጥበቃና የአርሶ አደሮች መብቶች ተሟጋች ነበሩ። በአዲስ አበባ ዩኒቨርሲቲ፣ በአስመራ ዩኒቨርሲቲ በመምህርነትና በመሪነትም ጭምር ያገለገሉት ዶክተር ተወልደ ብርሃን የኢትዮጵያ አያ አካባቢ ጥበቃ ባለሥልጣን ዋና ዲሬክተር በመሆንም አገልግለዋል። በምርምር ሥራዎቻቸውና በአካባቢ ጥበቃ አመራራቸው ላስመዘግቧቸው ከፍተኛ ውጤቶች የተለያዩ ዓለም አቀፍ ሽልማቶችንም ተቀብለዋል። ግለ ታሪካቸውን የጻፈው ደራሲና ከዶክተር ተወልደ ብርሃን የቀድሞ ተማሪዎች አንዱ የአዲስ አበባ ዩኒቨርሲቲ መምህር ናቸው። ዛሬ አስተያየቶቻቸውን አካቶ ገብረ ሚካኤል ገብረ መድን ተከታዩን ህይወትና ስራቸውን የተመለከተ ዘገባ አሰናድተዋል። የህይወት ታሪካቸው ጸሐፊ የሆነው ዘነበወላ ለአሜሪካ ድምፅ እንደተናገረው ዶክተር ተወልደ ብርሃን ገብረ እግዚአብሔር በትግራይ ክልል አድዋ አካባቢ በምትገኘው ርባ ገረድ በምትባል መንደር ውስጥ በሺ ዘጠኝ መቶ ሰላሳ ሁለት ዓመተ ምህረት ነው የተወለዱት። የመጀመሪያ ትምህርታቸውን በአድዋ ከተማ ንግሥተ ሳባ ትምህርት ቤት፣ የሁለተኛ ደረጃ ደግሞ በአዲስ አበባ ጀኔራል ዊንጌት ትምህርት ቤት ተከታትለዋል። ከዚህ ትምህርት ቤት በከፍተኛ ነጥብ አልፈው ወደ አዲስ አበባ ዩኒቨርሲቲ የገቡት ዶክተር ተወልደ ብርሃን የወርቅ ተሸላሚ ሆነው በመጀመሪያ ዲግሪ ተመርቋል። በመቀጠልም እንግሊዝ እንደሚገኘው የኖርዝ ዌልስ ዩኒቨርሲቲ በመሄድ ለሶስት ዓመታት የዶክትሬት ዲግሪ ትምህርታቸውን ተከታትለው አጠናቅቋል። አገር ወደ ኢትዮጵያ ተመልሰው በአዲስ አበባ ዩኒቨርሲቲ ማስተማር ሲጀምሩ የ27 ዓመት ወጣት ነበሩ። ከዛም በአዲስ አበባ ዩኒቨርሲቲ እና በአስመራ ዩኒቨርሲቲ በመምህርነትና በአመራርነት ማገልገላቸውን ገልጿል። ጸሐፊ ዘነበወላ ዶክተር ተወልደ ብርሃን ከመምህርነት ባሻገር በብዝሃ ህይወትና በአካባቢ ጥበቃ ምርምር በርካታ ስራዎችን አከናውነዋል። በዚህም ዓለም አቀፍ እውቅናን አትርፈዋል። የተለያዩ ሽልማቶችንም አግኝቷል ይላል። በሶስት ርዕሰ ጉዳዮች ላይ ለዓለም ድል አስጨብጠዋል። አንደኛው የብዝሃ ህይወት ድርድር ነው። በዛ ጥሩ ውጤት ነው ያገኘው በዛም ውጤት ረክተው ስቶክሆልም ላይ የኦልተርኔቲቭ ኖቭል ፕራይዝ የአማራጭ የኖብል ፕራይዝ አሸናፊ አድርገው ሁለት ሺህ ዓመት ምረት ላይ ሰጥተውታል። ከዛ በኋላ ደግሞ ሌሎች ያደረጋቸው ነገሮች ኖች አንደኛው የማህበረሰብ መብት ነው። የኮሚኒቲ ራይት ይሉታል እነሱ። የዓለም አርሶ አደሮችን ደህንነት ማስጠበቅ ነበር አንዱ ግን፣ በዓለም ላይ ያሉ ትልልቅ ግዙፍ የዘር አምራች ካምፓኒዎች አሉ። እነዚህ የዘር አምራች ካምፓኒዎች የፓተንት ራይት እያሉ በዘር ላይ ማውጣት ሲጀምሩ ዶክተር ተወልደ መጀመሪያ ይሄንን ዘር ገበሬው ነው በነፃ የሰጣችሁ። ሲሰጥም አልመዘገበውም፣ መጽሐፍም ማንበብም አይችልም እሱ በነፃ የሰጣችሁን ነገር ጥቂት ነገር ለውጦ ፓተንት ራይት ማድረግ ይቻላል? ተፈጥሮ ሰጥታን ያንን ገርቶ እህል አድርጎ የሰጠን አርሶአደር ፓተንት ራይት ልታወጡበት አትችሉም ብሎ ተሟገተ። በዚህም ጥሩ ውጤት አመጣ እና ለአንድ ነጥብ አራት ቢሊዮን አርሶአደሮች ሚሊዮን አይደለም ቢሊዮን አርሶ አደሮችን ደህንነት አስጠብቋል፣ ነው የሚለው እንግዲህ አንድ አርሶ አደር አምስት ቤተሰባለሁ ብለ እንኳን ብናሰላው ዩኒቨርሱን የተከላከለ ሰው ነው። በዚህ ባደረገው ኔጎሼሽን ሁለት ሺ ስድስት ላይ እንደ አውሮፓን አቆጣጠር ሲንጋፖር ላይ ቻምፒዮን ኦፍ ዘ ኧርዝ ብለው እኔ የምድራችን ጀግና ብዬ ለጻፍኩት መጽሐፍ እርስ የሚሆንኝ እሱ ነው። እነዚህ ጉልህ ስራዎቹ፣ ቀደም ብዬ ነገርኩን፣ ሁለት አለም አቀፍ ሽልማቶችን አስገኝተውለት ሎረት ሆኗል። ከዶክተር ተወልደ ብርሃን ጋር ከ1962 ዓ ም ጀምረን ነው የምንተዋወቀው በቸገረን ጊዜ እቤቱ ውስጥ ሆነን ከተማርን ልጆቹ አንዱ ነኝ የሚሉት የአዲስ አበባ ዩኒቨርሲቲ መምህሩ ፕሮፌሰር እንደሻው በቀለ፣ ሳይንቲስቱ ለኢትዮጵያ በብዝሃ ህይወት ምርምርና በአካባቢ ጥበቃ ትልቅ ስራን ያከናወነ ሰው ነው ይሏቸዋል። ተወልደ ለኢትዮጵያ ባለ ውለታ ነው፣ ለአፍሪካም ባለ ውለታ ነው። አብሶ ብዝበዛና በብዛ ህይወት አህጉሯ ወይንም ሀገራችን ጥቅም አልባ እንዳትሆን ብቻውን የተከራከረና ተከራክሮም ያሸነፈ ሰው፣ ኦልተርኔት ኖብል ፕራይዝ ዊን አደረገው። በዚሁ ምክንያት ነው። ያብዛ ህይወት ውስጥ እንግዲህ የምግብ ሰብሎች ማሻሻያዎች ህይወቶች ያሉ የዱር አራዊቱ አለ፣ እንደገና ደግሞ የአካባቢ ጥበቃ አለ። እዚህ አካባቢ አሻራውን ጥሎ የሄደና ያንን አሻራ ወስደን በአፍሪካ ደረጃ ኢትዮጵያ መሪ እንድትሆን ጉልበት የሰጣት ሀገር። ስለዚህ የአፍሪካ ሀገራትን ሰብስቧል፣ መርቷል። መርቶም ተከራክሮ ስለ ብዝሃ ህይወት ደህንነትና ከብዝሃ ህይወት የሚገኘውን ጥቅም የመጋራቱም ይሁን ጥቅም የማግኘቱ ላይ ከኤክስፕሎይቴሽን አፍሪካ እና ኢትዮጵያ ራሷን እንድታድል የራሱን አሻራ ጥሎ ሄደዋል። ዶክተር ተወልደ ብርሃን በብዝሃ ህይወትና በአካባቢ ጥበቃ ዘርፎች ላይ ከመመራመር አልፈው የኢትዮጵያ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሆነው መርተዋል። በምርምሮቻቸውና በአመራራቸው ተተኪዎችን ማፍራታቸውን እነዚሁ አስተያየት ሰጪዎች ይገልጻሉ። ከዚህ ጋር በተያያዘ ጸሐፊ ዘነበ ወላ ከአንደበታቸው የሰማውን ቁም ነገር ያስታውሳል። ዶክተር ተወልደ አንተን የሚተካ ሰው ፈጥረሃል፣ ያለ ብዬ ጠይቄዋለሁ። እኔ ደግሞ በማምነው መተካት አለብኝ ብዬ የማስብ ሰው አይደለሁም። ብዙ ሰዎች ራስህን ተክተሃል ብሎ ይጠይቁኛል ማስተማር እኮ ራስን መተካት ነው። አሁን አንዳንድ ጥናቶች ሲሆኑ እኮ ለተማሪዎች ይሄንን የምሰጡ አለ ፕሮፌሰሮች ናቸው። በነገራችን ላይ ለእነሱ ይሰጣቸዋሉ። እነሱ ያጠናሉ፣ ይህንን ነገር ያካሂዳሉ። ማስተማርም ራስን መተካት ነው። በተረፈ ደግሞ ተፈጥሮ ብስሉን እየበላች ያረረው እየተተካ እንዲህ ጥሬው እየተከተለ ራሷን የሚንከባከባትን ራሷ ትፈጥራለች ብሏል። ለዚህ አባባላቸው እኛ ተማሪዎቹ ምስክሮች ነን የሚሉት ፕሮፌሰር እንደሻው ሳይንቲስቱ በተማሪዎቻቸው ዘንድ የማይደበዝዝ አሻራ ማኖራቸውን ይናገራሉ። የሰውን ልጅ ደግሞ በመፍጠር እኛን መሰሎቻችንን ማስተማሩ ብቻ ሳይሆን እንደ ምሳሌ እንድናየው፣ እራሳችንን እንዳንስት፣ በጥቅም ፍለጋ ብቻ እውር ሆነን እንዳንንቀሳቀስ የረዳን ሰው ነው። ከዚህ ተወልዶ በማስተማሩ ደግሞ በማስተማሩ እኔ ለምሳሌ ከአንደኛ አመት ዩኒቨርሲቲ አራተኛ ዓመት ዩኒቨርሲቲ ሲደርስ አስተምሮኛል። ብዙዎቻችን እናስተምሯል። ተወልደ ሲያስተምር የፒኤችዲ ቲሲሱን ሰጥቶን ነው የሚያስተምረው። የእሱን የፒኤችዲ ቲሲስ ምክንያቱም ሊትሬቸሩ ሪቪው አድርጓል፣ እስከ ጊዜው ድረስ አፕዴት አድርጓል። ያንን አፕዴት ያስታጠቀን ሰው ሪሊ፣ መሰረታዊ እውነቶችን በዛ የትምህርት ዘርፍ ውስጥ እንድናገኝ ያበለጸገን ሰው። ከዛ በኋላ እንደው ስንትንደመገመው እኛስ ራሳችን እንደዚህ ነው ወይ ብለን እስክንጠይቅ የምንሄድበት ሁኔታ ላይ ያስቀመጠን ሰው ነው እና ተወልደ ብዙ ውለታ አለው። ብዙ ያስቀመጣቸው አሻራዎች አሉ። ዘነበው ላ ዶክተር ተወልደ ብርሃን በሰራቸው ስራዎችና ባስመዘገባቸው ድሎች ዓለም ታስታውሰዋለች ይላል። ወደፊት ዓለም እንቫይሮሜንታል ቲንከሮቿል አሳቢዎቿል በምጽፍ ጊዜ ከአዋራዎቹ መካከል አንዱ ተወልደንደግሞ እርግጠኝ ሆኜ ነው። ዶክተር ተወልደ ብርሃን በትውልድ እንግሊዛዊት በዜግነት ደግሞ ኢትዮጵያዊት ከሆኑት ባለቤታቸው ሱ ኤድዋርድ ሶስት ልጆችን አፍርቷል። ከስልሳ በላይ የሚሆኑ ልጆችን ደግሞ አሳድገው ለቁም ነገር አብቅቷል። ዶክተር ተወልደ ባደረባቸው ህመም በሕክምና ሲረዱ ቆይተው በሰማኒያ ሶስት ዓመታቸው ከዚህ ዓለም በሞት ተለይቷል። የቀብር ሥነ ሥርዓታቸውም በነገው ዕለት አዲስ አበባ በሚገኘው ቅድስት ሥላሴ ካቴድራል ቤተ ክርስቲያን ከቀኑ ዘጠኝ ሰዓት እንደሚፈጸም ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ የኢትዮጵያን የቡና ባህል የሚያሳይ አውደርኢ በአዲስ አበባ ይለናል። የኢትዮጵያን ማህበረሰብ የቡና አፈላልና የቡና ባህል የሚያስቃኝ በአይነቱ የመጀመሪያ መሆኑ የተነገረለት አውደርኢ ከቀናት በፊት አዲስ አበባ ላይ ተካሂዷል። በአውደሩ ላይ የተለያዩ አካባቢዎች የቡና አፈላል ስርዓትና ባህላዊ ትውፊቶች ለታዳሚው እይታ ቀርበዋል። በተለያዩ የኢትዮጵያ አካባቢዎች በቡና መድረክ ላይ የተለያዩ ሰዎች የሚሰባሰቡ ሲሆን በርካታ ማህበራዊና ኢኮኖሚያዊ ድርጊቶችም ተግባር ላይ ይውላሉ። ይህም የኢትዮጵያን ሕዝብ ከመነጣጠል ይልቅ በአንድነት የመኖርን የሚፈለግ ስለመሆኑ ማሳያ ነው ሲሉ የአዲስ አበባ የባህልና ኪነ እንዲሁም ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው በሥነ ስርዓቱ ወቅት ባሰሙት ንግግር አመላክተዋል። ይህን ባህል ስርዓት በዩኔስኮ የማስመዝገብ ዓላማ በማንገብ አውደ ርእዩን የመጀመራቸውን የገለጹት ደግሞ ያዘጋጁ ዋርካ ኮፊ የተባለ ድርጅት ሥራ አስኪያጅ ወይዘሮ ሰዓዳ ሙስጠፋ ናቸው። ለዝርዝሩ ኬኔዲ አባተ ቡና ለኢትዮጵያውያን ብዙ ትርጉም አለው። ቡና መነቃቃትን ለመፍጠር ከመጠጣት ባለፈ ኢኮኖሚያዊና ማህበራዊ ፋይዳውም የጎላ ነው። ኢትዮጵያውያን ከቤተሰብ እስከ ጎረቤት በቡና ጠረጴዛ ዙሪያ ይሰባስባሉ፣ ማህበራዊ ግንኙነታቸውን ያጠናክራሉ፣ ሀሳብ ይለዋወጣሉ፣ የተለያዩ ችግሮቻቸውንም ይፈታሉ። እነዚህንና መሰል የኢትዮጵያውያንን የቡና ባህል የሚያስቃኝ አውደርዕይ ቅዳሜ መጋቢት ዘጠኝ በአዲስ አበባ ስካይላይት ሆቴል ተካሂዷል። በዋርካ ኮፊ የግል ማህበር አስተባባሪነት በተዘጋጀው በዚያ አውደ ርዕይ ላይ በተለያዩ የኢትዮጵያ አካባቢዎች ያለው የቡና አፈላል ስነስርአትና ባህላዊ ትውፊቱ ዲፕሎማቶች ሰዓትን ጨምሮ በስፍራው ለተገኙ ታዳሚያን ቀርቧል። በእለቱ የቡና ባህላቸውን ካሳዩ የኢትዮጵያ አካባቢዎች መካከል የሶማሌ ክልል አንዱ ነው። ስሜ ኢንትሳር ዘሄድ ይባላለሁ። እዚህ ያቀርብ ነው የሶማሌ ክልል ቡና ቁርስ አቀራረብ ነው። ቡናው በንትን ነው። የቡና ገለባ በወተት ተፈልቶ ነው የሚሰራው እና ኖርማል ቡና ደግሞ እሱም ተፈጭቶ በወተት ነው እሱም የሚሰራው። ቡና ቁርስ የሚቀርቡ ኬክ፣ ቴምር፣ ፈንዲሻ እዚህ ጋር ሰባየት፣ አምባቡር የሚባል ነገር አለ በርጎ የሚበላ አለ፣ ባጊያ ቡና ቁርስ ተብሎ የሚቀርቡት እነሱ ናቸው። ሴቶች አብዛኛው ጊዜ ስራ እንዳይፈቱ ተብሎ የእጅ ስራ የሚሰሩት አለ። ጎረቤት ተጠርቶ ሽማግሌ ይኖራል። እዛ ሽማግሌዎቹ ስለ ቤተሰብ ጉዳይ ምናምን ሁሉንም አውርቶ ምናምን እዛው ተሰብስቦ ያወራሉ ማለት ነው። እንደ ሶማሌ ማህበረሰብ ሁሉ በሌሎች የኢትዮጵያ አካባቢዎችም በቡና መድረክ በርካታ ማህበራዊ መስተጋብሮች ይከናወናሉ። በአማራ ክልል አካባቢ ያለውን የቡና ባህል ሲያስቃኙ ከነበሩ ሴቶች መካከል የሆነችው መቅደላዊት ወርቅነ ስለ ባህሉ እንዲህ ታወጋለች። የአማራ የቡና አፈላል ባህልን ነው ይዘን የቀረብ ነው። የቡና ቁርሶቹ እንደምታየው ቆሎ አለ፣ እንጀራ በበርበሬ አለ፣ አሹቃ አለ፣ አነባበሩ አለ፣ የጤፍ ቂጣ አለ። ከዛ በተረፈ ደግሞ የምታያቸው እነዚህ ጥጥ አለ። ይህም እዚህ ጋር ደግሞ ለስፌት የሚሆኑ ማቴሪያሎች አሉ። አለ ላይ ይባላል እና ምንድነው ይሄ ጎረቤት ቡና ጠጡ ሲመጣ የየራሱን ቤት የሚያከናውነውን ስራ ይዞ ነው የሚመጣው፣ እና ከዚህ መካከል ስፌት እና ጥጥ መፍተል ናቸው። ሌሎችም አሉ። ምስር መልቀም ሊሆን ይችላል። ስንዴ መልቀም ሊሆን ይችላል። እነኝ እነኝን ስራዎቹን ቡና ጠጡ ፕሮግራም ላይ ይዞ ነው የሚገኘው ጎረቤት። ከዛ በተጨማሪ ደግሞ ሴቶች ሲሰበሰቡ የራሳቸውን ቤታቸው ውስጥ ያለ ጥሩ ነገርም ሊሆን ይችላል መጥፎ ነገርም ሊሆን ይችላል ስለ ሕይወታቸው ይወያያሉ። ማህበራዊ ሕይወትን ያሰፋል። ስሜ ኛቦር ባንዳክ እባላለሁ። ጋምቤላን ወከለን እንጂ የመጣ እና የጋምቤላ ቡና አፈላል ለየት የሚለው ደግሞ እኛ ምናፈላ በጀበና አይደለም፣ በባህላዊ በቸግላን ምናፈላው። ቁርስ ደግሞ የሚዘጋጀ ይህ ከዋ ይባላል። ንፍሮ አለ እንደገና ይቆላል፣ ለቡና ቁርስ ይደረጋል። እና ሴቶች ሲመጡ ደግሞ የተለያየ የእጅ ስራ ይሰራሉ። እነዚህ የሚታዩት ሴቶች መጥቶ ይሰራሉ፣ ይወያያሉ እና አንዳንድ ሴቶች ችግር በሚደርስባቸው ደግሞ ችግራቸው እንዲራዳዱ ይደረጋሉ። ኦሮሚያና ትግራይን ጨምሮ በሌሎች አካባቢዎችም ተመሳሳይነት ያላቸው ክዋኔዎች በቡና ስነስርዓት ላይ ይካሄዳሉ። ስሚስ ከንከበደ ይባላል። የመጣ ነው የኦሮሚያ ባህላዊ የቡና አፈላል ስርዓት ወክለን የመጣ ነው። ኦሮሚያ ሰፊ እንደመሆኗ መጠን እኛ ለመግለጽ የሞከር ነው። በአብዛኛው የኦሮሚያ ክልል ላይ የሚሰራ ወይም የሚከናወኑ የቡና ቁርሶችን ለመግለጽ የሞከር ነው። ያ ማለት አነባበሩንና ቆሎ በቅቤ በቦረናና ወይም ደግሞ በጅማ አካባቢ ቡነቀላ ወይም ደግሞ የቡና ድፍኑን ክፍል ይቆላና በቅቤ በመደረግ ቡና ቁርስ ነው። እሱን ነው የሚጠቀሙ። ሌላኛው ደግሞ የኦሮሚያ ክፍል ላይ ጩኮ ወይም ጨጨብሳን እንደ ቡና ቁርስ ይጠቀሙ ይጠቀሙታል። ከቡና ጋር ተያይዞ የእርቅ ስርዓት ይፈጸማል። የተጣሉት ይታረቁበታል፣ የወለደ ይጠየቅበታል፣ የተቸገረ ይረዳበታል። ሌላውን ደግሞ እናቶቻችን ስፌት ይሰፋሉ፣ በቡና ስርዓታቸው ላይ ልጆችን እያጠቡ ወተት የመናት ስራ ለማለት ቁጭ ብሎ ቡናዎች ብቻ ጠጥታ ይለያዩ። እመቤት ማስረሻ እባላለሁ። እዚ የተገኘ ነው የሲዳማን የቡና አፈላል ስርዓት ለማሳየት ነው። የሲዳማ የቡና አፈላል ስርዓት ያው በእንደዚህ መልኩ የቀረበ ሲሆን ከማህበራዊ ሕይወት ትስስር አንጻር ደግሞ ወደ ማንኛውም ስራ የሚሰማራው ጠዋት ላይ ተገናኝተው፣ ጎረቤቱ ተሰብስቦ እልክ ደግሞ ሰፈሩ መሩቄው እንዴት ነው የዋለው እንዴት ነው ያደረው የሚለውን ጠዋት ቡና ላይ ሁሉንም ነገር በመነጋገር ትንንሽ ግጭቶች ማለት የተኮራረፈ ሰው ካለ እስቲ ኑ ቡና ጠጡ ምናምን ትልና ይቅርታ አባብላለ ማለት ነው። አንዳንድ የሚሰሩ ስራዎች ቤት ውስጥ ሲኖሩ ቡና እያፈላ ትሰራለ ማለት ነው። ሌላው ደግሞ በሲዳማ ቡና ቡና ጠጣልኝ ከተባልክ ቡና ጠጣ አይደለም የተባልከው፣ ምግብ ብላ ምሳ ብላ ማለት ነው። ቡና ያው ባዷፍ ቡና አይጠጣም አይደለ? ብዙ አይነት ምግቦች አሉ፣ ከቡርሳሜ ጀምሮ ጩካሜ፣ ጦሮሾ፣ ኦሞልቾ ዋሄ የተለያዩ አይነት ምግቦች አሉ እና ቤት ያፈራውን የምትለው አይነት ከቡና በፊት ቀድሞ ይቀርብላል። ወይዘራ አብረህት በላይ ይባላለሁ። የሀገራችን ባህል የትግራይ የአድዋ ላሳይ ብዬ ነው። ይኸው ፋንድሻ፣ ማሽላ ይኸው ሕምባሻ፣ ሕብሽትም አለ፣ ቡና አለ። ይኸው ጀበና ናይ ትግራይ ጀበና ይኸው የአድዋ። በአሁን ጊዜ ፍቅር እንደምታየው ትንሽ እያነሰ ነው የሚሄድ ያለው እንጂ ቡና አፍልተህ ብቻህን አትጠጣም። ሀገራችን ቁጭ ብለ አንጥፎ አጎዛ ቁጭ ብለ እያወራ እየተጫወተ ቡና ይጠጣል። ጥላቻ ካለ በጥላቻ እዛው እንገለዋለን፣ እናስታርቃለን። ሴቱም ባለሙያ ካለች ويزا يفتر هي فت هي الرأس وصرانه ما يعنى، سفيت كونه سفيت واق، أرفق وانا يا يا قسمت الفي يا مكانة الفيها وهينه كز دائم طانه، هي تلفت يجع وثار جزيان فاش، عهوني أعلم، عهونم سلامات نزقابير يافزا، بولن اللي نتقتللنه، لا، فقري زالن مدحاني عدم فقري يافزا وندز، ፍቅር ያብዛ በተለያዩ የኢትዮጵያ አካባቢዎች የሚስተዋለው ተመሳሳይነት ያለው የቡና ባህል ካሉት የተለያዩ ጠቀሜታዎች ባለፈ ኢትዮጵያውያን በአንድነት እንጂ ተለያይተው መኖር እንደማይችሉ ማሳያ ነው ሲሉ የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው በዝግጅቱ ላይ ተናግረዋል። ሁሉም ቤት መሄድ ይቻላል። ሰው ከሌለ ቡና ብቻ ብቻችንን አፍልተን ልንጠጣ አንችልም። ቡና በቃ ሳይጠጣ ይቀራል እንጂ ቡና ብቻ ላይጠጣም። ይሄ ማለት የኢትዮጵያውያን ብቻቸውን መኖር አይችሉም መገለጫችን ነው። ብቸኛ አለመሆናችንን፣ ብቻችንን መኖር እንደማንችል፣ ከሌላው ጋር በህብረት ተባብረን አብረን በልተን ጠጥተን አሳባችንን ተካፍለን እንድንኖር ይህንን ባህል ይህንን ማንነት የተከለልን ቡና ነው። ይህንን ባህል ማስተላለፍ አለብን። ለልጆቻችን ካልሆነ ብቸኝነትን እናነግሳለን። የአውደ ርዕይ አዘጋጅ የሆነው የዋርካ ኮፊ መስራችና ስራ አስኪያጅ ሰአደ ሙስጠፋ ስለ ዝግጅቱ ዓላማ ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። ሀገራችን ኢትዮጵያ እንደሚታወቀው ቡና አብቃይ ወይም ደግሞ ቡናን መነሻ ያደረገች የቡና መገኛ ሀገር ናት። ከቡና ጋር ተያይዞ ደግሞ እጅግ በጣም አትራክቲቭ የሆነ በውስጡ ደግሞ በርካታ እሴቶች፣ ትውፊቶች እና ማህበራዊ ግንኙነቶች የሚገለጹበት የቡና አፈላል ባህል ያለን ሀገር ነን እና ይህንን የቡና አፈላል ባህላችንን ለሀገራችን በደንብ አድርገን እራሳችንን በደንብ ብናቀብረው ብናውቀው እንዲሁም ደግሞ ከትውልድ ትውልድ ብናሻግረው እና ለዓለም ፕሮሞት ብናደረገው ከዚህም ሲያልፍ ደግሞ በዩኒስኮ ላይ ያስመዝግበን ለሀገራችን ኢትዮጵያ አምስተኛ ኢንተንጀብል ቅርስ አድርገን ብናስመዘግበው ለሀገራችን የቱሪዝም ሴክተሩ እንዲሁም ደግሞ ለሀገራዊ ገጽታ ግንባታችን የራሱን የሆነ መልካም አስተዋጽኦ ማበርከት ይችላል በሚል ተነሳሽነት ነው ይህን ፕሮግራም ለማድረግ የአስበን የተነሳ ነው። የዚህ ፕሮግራም ዋና ይዘቱ በቀጣይ ዓመታዊ በዓል እንዲሆን የቱሪስት መዳረሻ ሆኖ ካላንደር በዓላችን እንዲሆን እና በዩኒስኮ መመዝገብ ነው። በዚህ በስካይላይት ሆቴል በተካሄደው የኢትዮጵያውያን የቡና አፈላል ስነ ስርዓት ላይ የተለያዩ ብሔር ብሔረሰቦችን የቡና አፈላል ስነ ስርዓት መመልከት ችለናል። እንግዲህ በተለያዩ የኢትዮጵያ አካባቢዎች የሚከናወኑ የቡና አፈላል ስነ ስርዓቶች በቡና አፈላል ሂደት ላይ እንዲሁም ደግሞ በሚጠጣበት ወቅት የሚከናወኑ ማህበራዊና ኢኮኖሚያዊ ተግባራት መኖራቸውንና እነዚህም ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የተባበሩት መንግስታት ድርጅት እንዳስታወቀው ባለፈው የካቲት ወር ቱርክና ሶሪያ ውስጥ የደረሰው ከባድ ርዕደ መሬት ከ50 ሺህ የሚበልጡ ሰዎችን ገድሏል። ሶሪያ ውስጥ ከ6000 የሚበልጡ ሰዎችን የገደለ ሲሆን እስካሁን ያልተገኙ በሺዎች የተቆጠሩ መኖራቸውን በማውሳት የዛሬው ርዕሰ አንቀጽ ጽሑፉን ጀምረዋል። በርካታ መንደሮች በርዕደ መሬቱ እንዳሉ መውደማቸውንም ገልጿል። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች ምክትል ዋና ጸሐፊው ማርቲን ግሪፊትስ ለመንግስታቱ ድርጅት የጸጥታው ምክር ቤት ባደረጉት ገለጻ እንደ አውሮፓውያን አቆጣጠር የካቲት ስድስት ቀን የደረሰው ርዕደ መሬት ለ12 ዓመታት በዘለቀው ጭካኔ የተመላበት ጦርነት ብርቱ መከራ የተጫናትን ሶሪያን ችግሯን ይበልጡን አክብዶታል ብለዋል። አምስት ነጥብ ሶስት ሚሊዮን ሕዝብ መሰረታዊ የመጠለያና ሌላም ምግብ ነክ ያልሆነ እርዳታ ጠባቂ መሆኑን ማርቲን ግሪፊትስ ማሳወቃቸውን እርሳ አንቀጹ አትቷል። የተባበሩት መንግስታት ድርጅትም የሶርያን ህዝብ ለቀጣዩ የሶስት ወር ጊዜ ለመርዳት የሚያውለው የ397 ሚሊዮን ዶላር ድጋፍ መጠየቁን ርዕሰ አንቀጹ ጠቅሷል። በገለጻው ላይ የዩናይትድ ስቴትስ ተለዋጭ የልዩ ፖለቲካዊ ጉዳዮች ተወካይ የሆኑት ሮበርት ውድ ሲናገሩ ዩናይትድ ስቴትስ እስካሁን ለቱርክና ለሶሪያ ህዝብ እርዳታ የሚውል 185 ሚሊዮን ዶላር መመደቧን አስታውቀዋል። አያይዘውም የመንግስታቱ ድርጅት የእርዳታ አቅርቦ ሞት በአልራይ በባብ አልሳላም እና በባብ አልሃዋ ማቋረጫ በኩል መንቀሳቀስ መቻሉ ጥሩ ዜና እንደሆነ ተናግረዋል። የሶሪያ የሲቪል ማህበረሰብ ድርጅቶችና መንግስታዊ ያልሆኑ ተቋማት በመላዋ ሶሪያ በተለይም በሰሜን ምዕራቡ አጣዳፊ የሆኑ አገልግሎቶችን ለመስጠት የያዙትን ጥረትም አድንቀዋል። ይሁን እንጂ አሉ፣ አምባሳደር ሮበርት ውድ፣ ይሁን እንጂ በርደ መሬቱ በተመታው አካባቢ ያለው ሰብአዊ ቀውስ የጀመረው ከሶስት ሳምንታት በፊት አይደለም። የመንግስታቱ ድርጅት ተጨማሪ እርዳታ እና የእርዳታውን መድረስ አስፈላጊነት በተለይ በሰሜን ምዕራባዊ ሶሪያ ለአመታት በግልጽ ይታወቅ የነበረ ከባድ ችግር ነው ሲሉ አስታውሰዋል። የመንግስታቱ ድርጅት የጸጥታ ምክር ቤት አባላት ሰብአዊ እርዳታው ለህዝቡ መድረሱን ማረጋገጥ እንዳለባቸው አምባሳደር ውድ አጽንኦት ሰጥተው አሳስበው የተጎጂዎችን ህይወት ለማትረፍ የሚላኩ እርዳታዎች በአሳድ አገዛዝና በሌሎችም አካላት ወዳልተላኩበት ቦታ እየተወሰዱ መሆኑን የሚገልጹ አሳሳቢ ሪፖርቶች አሉ ብለዋል። ዩናይትድ ስቴትስ ሶሪያ ላይ የጣለችው ማዕቀብ ሰብአዊ እርዳታ እንዳይደርስ እያደናቀፈ ነው የሚለውን ስሞታም ውድቅ ያደረጉት አምባሳደር ውድ ዩናይትድ ስቴትስ ሶሪያ ላይ በጣለቻቸው ማዕቀቦች ኢላማ ያደረገችው የሶሪያን ህዝብ ከአስርት ዓመታት በላይ ሲያሰቃዩ የኖሩ ግለሰቦችንና አካላትን ነው፣ ሰብአዊ እርዳታ ጠባቂዎች ላይ የተነጣጠረ አይደለም ብለዋል። የጸጥታው ምክር ቤት ትኩረቱን ሶሪያ ውስጥ ባለው ሰብአዊ ችግር ላይ ማድረጉ ትክክል ነው ያሉት የዩናይትድ ስቴትስ አምባሳደር ሮበርት ውድ፣ ቢሆንም በሀገሪቱ የፖለቲካ ሂደትም ውስጥ የበለጠ ድጋፍ መስጠት ይችላል ይገባዋልም በማለት ያሳሰቡትን ርዕሰ አንቀጹ ጠቅሶታል። ሩሲያ የፈለጋትን ስለጠየቀች የህገ መንግስታዊ ኮሚቴው የስራ ሂደት ተቋርጧል። በተባበሩት መንግስታት ድርጅት ድጋፍ ሶሪያውያን በባለቤትነት የሚመሩት ሂደት እንዲጀመር ድጋፋችንን ለመስጠት ሁላችንም እንደገና ቃል እንግባ። አገዛዙም መላውን ህዝብ በሚረዳ የፖለቲካ ሂደት እውነተኛ ተሳትፎ ማድረግ እንዲጀምር እሪ እናቀርብለታለን ያሉትን ጠቅሶ የዛሬው ርዕሰ አንቀጽ ሀተታውን አጠቃለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ የአሜሪካ ድምፅ የአማርኛው ቋንቋ አገልግሎትም ለማክሰኞ ምሽት ያሰናዳውን እዚህ ላይ ያበቃ። ያስተናገድኳቸው አሉላ ከበደ፣ ቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚህ የተሰናበትን። ነገ ረቡዕ እንገናኛለን። በእኔ በኩል ሰላም ደህና ደረው።